ሰላም ለእናንተ ይሁኑ። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን የሆነ የተፈጥሯዊ እውቀት የሚትዩ አላደለ ማህበረሰብ ውስጥ ኮመን ሴንስ አሁን የለም ኮመን ሴንስ። ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች ይጠፍ ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣ የሰማችኋቸው ዶክተር በድሉ አቅጅራን ነው። ኢትዮጵያ ውስጥ የግብረ ገብ ትምህርትን ዳግም ለመስጠት ታቅደዋል። የዚህን እርምጃ አርባና በተመለከተ ከምሁራን ጋር አጠር ያለ ቆይታ ይኖረናል። ቆየት ብሎ ሲሰማ ሙሉ ሀሳባቸውን እናዳምጣለን። አንድ ሰው ለምን የዲፕሬሽኑ ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው። የስናምሮ ሐኪም የሆኑትን ዶክተር ዮናስ ላቀውና አሁን ደግሞ የሰማናቸው ከትናንት የቀጠለ ወጣቶችን ጨምሮ በርከት ያሉ የዓለማችን ሰዎችን እያጠቃ ስላለው ጥልቅ ድብርት ወይንም ዲፕሬሽን በሽታ ቆየት ብለው ያጫውቱናል። እኚህና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ሲይመራለው ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። የደንገረ ነው አመሰግናለሁ ሀብታሙ። ትላንት ሰኞ ማምሻውን የሱዳን አውራ ጎዳናዎች ግልጽ በሆነ መፈንቅለ መንግስት ወደ ስልጣን የመጣውን ወታደራዊ ኃይል በሚቃወሙ ሰላማዊ ሰልፈኞች ተሞልቶ አምሽተዋል። የጸጥታ ኃይሎችም ቀን ላይ በሰላማዊ ሰልፈኞቹ ላይ የተኩስ እርምታ የጀመሩ መሆኑንና የሶስት ሰዎች ህይወት ማለፉንም የሱዳን ሐኪሞች ኮሚቴ አስታውቋል። ኮሚቴው ቢያንስ ሰማንያ ሰዎችም ተጎድተዋል ብሏል። የሱዳኑ የጦር ጀኔራል አብዱልፈታህ አልቡርሃን ሀገር አቀፍ አስቸኳይ ጊዜ አዋጅ አወጁ ሲሆን ሀገሪቱን ላለፉት ሁለት አመታት በጥምረት ሲያስተዳ። ውድድር የቆየውን ወታደራዊና የሲቪል ጥምረት ምክር ቤትም መበተኑን አስታውቋል። ጄኔራሉ ምክር ቤቱና መንግስትን ለመበተን የተገደዱት የነበረው የፖለቲካ እሰጥ አገባ የሀገሪቱን ደህንነት አደጋ ላይ ስለጣለው ነው ብለዋል። አዲስና አምክንያዊ አስተሳሰብ ያለው መንግስትም ይሾማል ብለዋል። በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ የሆኑት ቮልከር ፕሬተስ ወታደሩ ካርቱምን እንደተቆጣጠረ መግቢያ መውጫዎችና ድልድዮችን እንዲሁም አየር መንገዱን መዝጋቱንና የቴሌቪዥን ጣቢያውንም መቆጣጠሩን ተናግረዋል። በተጨማሪም ከኒውዮርክ ታይምስ ጋር ባደረጉት ቆይታ በጎዳናዎቹ ላይ ጎማዎች ሲቃጠሉ ማምሸታቸውና ሌሊቱንም አልፎ አልፎ ተኩስ እንደነበረ ገልጸው ሁኔታው እጅግ አስጊ ነው ብለዋል። የዩጋንዳ ፖሊስ በካምፓላ ወደ ምዕራብ ዩጋንዳ ሲጓዝ የፈነዳውን አውቶቢስ ጉዳይ እያጣራው ነው አለ። ፍንዳታው የአንድ ሰው ሕይወትን የነጠቀ ሲሆን በ48 ሰዓታት ልዩነት ውስጥም የተከሰተው ሁለተኛው የፍንዳታ አደጋ ነው። የፍንዳታው ምክንያት እስካሁን ድረስ ባይታወቅም ፖሊስ ለማጣራት የቦምብ ባለሙያዎችን እየተጠቀመ መሆኑን አስታውቋል። በአደጋው መጀመሪያ ላይም ፖሊስ የሁለት ሰዎች ሕይወት ማለፉን ቢያስታውቅም አሁን ላይ ግን አሻሽሎ አንድ ሰው ብቻ አልፏል ሲል ተናግሯል። እስካሁን ድረስም የአካል ጉዳት ስለደረሰባቸው ሰዎች የወጣ መረጃ ባይኖርም ቀይ መስቀል ግን ቢያንስ የአንድ ሰው እግር መሰበሩን አስታውቋል። በዩጋንዳ ባለፈው ቅዳሜ እለትም በአንድ ምግብ ቤት ላይ የቦንብ ጥቃት አደጋ የደረሰ ሲሆን ለዚህ ጥቃትም እስላማዊ መንግስት ወይም አይኤስ ኃላፊነቱን ወስዷል። ግብጽ እንደ ኤሮፓያን አቆጣጠር ከ2017 ዓ ም ጀምሮ በአብያተ ክርስቲያናት ላይ በተከታታይ ሲደርስ የነበረውን በቦምብ የማጥፋት አደጋ ጉዳት ተከትሎ ጥላው የነበረውን የአስቸኳይ ጊዜ አዋጅ እንደምታቆም አብዱልፈታህ አልሲሲ ሰኞ ዕለት አስታወቁ። ፕሬዝዳንት አልሲሲ በፌስቡክ ገጻቸው ላይ ባሰፈሩት መልእክት ግብጽ በአካባቢው ጸጥታና በጥብጥ መካከል ያለች ሰላማዊ ስፍራ ወይም ኦሲስ ሆናለች ያሉ ሲሆን ስለዚህም ለአመታት ውስጥ ለመጀመሪያ ጊዜ በመላው ሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማንሳት ተወስኗል ሲሉም ተናግረዋል። የአስቸኳይ ጊዜ አዋጁ በስልጣን ላይ ያሉት አካላት የመንግስት ጠላቶች ናቸው የሚሏቸውን ጠራርጎ የማሰር ስልጣንንም ይፈቅድ ነበር ሲልም ሮይተርስ ዘግቧል። አምነስቲ ኢንተርናሽናል በሆንግ ኮንግ የሚገኙ ሁለት ቢሮዎቹን ለመዝጋት መወሰኑን አስታወቀ። የከተማው ብሔራዊ የደህንነት ህጉ ስጋት ውስጥ ስለጣለው ይህን መወሰኑንም አስታውቋል። ተቋሙ በሆንግ ኮንግ ከአርባ ዓመት በላይ የሰራ ሲሆን በከተማዋ ባሉ ሰብአዊ መብት አያያዝ ዙሪያም ግንዛሜ ለማስጨበጥ ሲሰራም ቆይቷል። ቡድኑ የወረዳ ቢሮውን በጥቅምት ወር ማብቂያ፣ ክልላዊ ቢሮውን ደግሞ በአውሮፓውያኑ ዓመት ሲያበቃ ማለትም በሁለት ወራት ጊዜ ውስጥ እንደሚያደርገው አስታውቋል። ይህ ውሳኔም ሆንግ ኮንግ እጅግ በጣም ፈጣን በሆነ ፖለቲካዊ ለውጥ ውስጥ እያለፈች ባለችበት ሰዓት የመጣ ነው። አድማጮች ለማክሰኞ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዳዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ። ደን እናመሰግናለን። በማዳመጥ ላይ እንዲሁም በማየት ላይ የምትገኙት ጋቢና ቪኦኤ ነው፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀድሞው መሰናዱ እንሻገር። የኢትዮጵያ ትምህርት ሚኒስቴር በ2014 ዓ ም የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረውን የግብረ ገብ ትምህርት እንደ አዲስ እንደሚጀምር አስታውቋል። ለመሆኑ የግብረ ገብ ትምህርት ምን ማለት ነው? በአዲሱ ትምህርት ስርዓት ውስጥ መካተት ውስጥ ምን እርባና አለው? በሚለው ሀሳቦች ዙሪያ ስመኝ ሸቆየ የአዲስ አበባ ዩኒቨርሲቲ ምሁራኖችን አነጋግራ ተከታዩን አሰናድታለች። ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ። በርካታ ነገሮች አሉ ከሞራል ፍልስፍና ኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትሱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም። የግብረ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለስላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። ሆኖም ትምህርቱ ከኦርቶዶክስ ክርስቲያን ሥርዓተ ትምህርት ጋር የተቆራኘ መሆኑ ሁሉን አቀፍ እንዳይሆን እንዳደረገው በወቅቱ የአንደኛ ደረጃ ተማሪ የነበሩት ፕሮፌሰር በቀለ ጉተማ ያስታውሳሉ። እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው። እኛ በኢለመንጠሪ የተማርነው በአብዛኛው ከቅዱስ መጽሐፍ እና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎቹን በዛ መንገድ ዎችን ወጣቶችን ቆጥቶ ማሳደጉ ጥቅም አለው ፈሪሃ እግዚአብሔር የሚባለውን በማስረት በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኪላሪ የሆነ አይነት አካሄድ የሌሎቹን እሴቶች የማያ የመጣው የደርግ ስርዓት የግብረገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረገብ ትምህርት አላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረገብ ትምህርት ለተማሪዎች መስጠት የሚያስፈልግበት አላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው። የስነ ምግባር እሴቶች የምንላቸው በስራ ረተም ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊውስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብዓዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለማዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላሉ። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው። አቶ በድሉ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ። ለምሳሌ አሁን በጣም ኢትዮጵያ ውስጥ በእኛ እድሜ በጣም ተለውጦ ያለው ሙስና ጉቦኝነት። አሁን ትክክለኛው የሂዩማን እሴት የስነ ምግባር እሴት ሲጎድል ምን ይሆናል መሰረታዊ የምታይና እሱ እንዲያግኝቶ የለ ብለሽ የምታየውን ነገር መነሻ ታደርጊዋለች። ሶ ኢትስ ኮመን ትያለች። ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል። በቃ ከዛ ተለያይቷል ማለት ነው። ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው። አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ ማስተማር ብቻ አይን ነገር ሊለውጠው አይችልም። ከትምህርቱ ጎንድ መምህራን ይሆኑ፣ አስተዳዳሪዎች ይሁኑ፣ ፖለቲከኞች ይሁኑ፣ ሌሎቹ አርአያ መሆን ካልቻሉ ሌቦች በሚከብሩበት ኅብረተሰብ ውስጥ ልጆችን እንደዚህ ደግ ሁኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል፣ ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርን የፖለቲካ አመራርን ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት። አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል። ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሮ እውቀት የሚትዩ አለ አለ ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አይሽ ኮመን የሆነ ነገር። ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለም። ና እድገት ለማምጣት ና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አለ እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት። በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ኅብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት አምስት ዓመታትም ተግባር ላይ ይውላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። መኝሽን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምጽ ራዲዮም የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ ናችሁ በእጅጉ እናመሰግናለን። በትናንትናው ዕለት የዲፕሬሽን ወይንም ድባቴ የአእምሮ በሽታ ተጠቂ የነበረች ህይወት አፈወርቅ የተባለች ወጣት እንዲሁም የስነ አእምሮ ሐኪሙ ዶክተር ዮናስ ላቀው አብረውን አምሽተው ነበረ። ስለ በሽታው መንስኤና መፍትሄ የሚነግረን የውይይቱ ቀጣይ ክፍል በመቀጠል ይቀርባል። ምክንያቶቹ ምንድን ናቸው? በእርግጥ ጸጸትን ጠቅሰዋል። ግን መነሻ ምክንያቶቹ ምንድን ናቸው? ይታወቃሉ? ይታወቃሉ። አዎ፣ ግን ብዙ ናቸው እና አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነው። የብዙ ነገሮች ድምር ውጤት ነው የሚሆነው ወይ ሰዎች በተፈጥሮ አንዳንድ ሰዎች ተጋላጭነት አላቸው። የድብርት ህመም ወይም ሌሎች የአእምሮ ህመም ተጋላጭነት ሊኖራቸው ይችላል። ለምሳሌ በቤተሰብ ውስጥ ይሄ ህመም ካለ ልጆች ላይ ህመሙ አይደለም በቀጥታ የምትተላልፈው፣ ግን ተጋላጭነቱ ይኖራቸዋል ማለት ነው። ከዛ ባሻገር አንዳንድ አካላዊ ህመሞች፣ ለአካል ህመም ተብሎ የሚሰጡ መድኃኒቶች፣ የተለያዩ ሱስ አምጪ ነገሮች፣ ለምሳሌ የሚያነቃቁ ሱስ አምጪ ነገሮች ልክ ሲቆሙ የድብርት አይነት ስሜት ያመጣሉ ማለት ነው። አንዳንዶቹ ደግሞ አእምሮንም እንዲደበት የሚያደርጉ ሱስ አምጪ ነገሮች አሉ። እነሱ ሲወሰዱ ሊያመጡ ይችላሉ። ይሄ እንግዲህ በስነ ህይወታዊ ወይም ባዮሎጂካል የምንለው መንስኤዎች ናቸው። እዚህ ላይ ደግሞ ነገሮች አሉ። በልጅነት ጊዜ ላይ ጥሩ ያልሆነ አስተዳደግ ቤት ውስጥ የተለያየ መልኩ ጥቃት እንግዲህ የስሜት ጥቃት ኢሞሽናል አብዩዝ የምንለውን ጨምሮ እንደሷን ነገሮች ሲኖሩ፣ ከዛ ከፍ እያሉ ሲሄዱ ደግሞ ሰዎች አሁን ባላቸው የፍቅር ግንኙነት ጋ መለያየት፣ የወላጅ መሞት በተለይ በጣም በልጅ በለጋነት እድሜ ላይ የወላጅ መለያየት ሰዎች ተጋላጭ እንደሆኑ ሊያደርጋቸው ይችላል። ከዛ ላይ ከፍ ሲሉ እንግዲህ ፍቅር ግንኙነት ላይ አለመግባባት፣ ስራ ላይ ስኬታማ አለመሆን፣ ከዛ ብቸኝነት፣ ማህበራዊ ድጋፍ አለመኖር ወዘተ አንድ ሰው ላይ እንግዲህ የትኛው ነው ያመጣበት የሚለውን እንግዲህ ለይቶ እንደየግለሰቡ ይሄ እንግዲህ ፎርሙሌሽን እንለዋለን በአእምሮ ሕክምና። አንድ ሰው ለምን ታመመ የሚለውን ለመመለስ የምናደርገው ጥረት ነው ፎርሙሌሽን የምንለው እና ይለያያል ከሰው ሰው። እነዚህ ሁሉ ሲደራረቡ ሰዎች ወደ ዲፕሬሽን እንዲገቡ ሊያደርጋቸው ይችላል። ለምሳሌ የጾታ ምጣኔውን ስንመለከት ሴቶች ላይ ሁለት ጥፍ የመከሰት እድሉ ከፍ ይላል። ለዚህ የተለያዩ መንስኤዎች ይኖራሉ። ለምሳሌ የወርሃዊ ዑደት የራሱ የሆነ የሆርሞን ለውጦች ያስከትላል። ሴቶች በእርግዝና ወቅትና ልጅ ከወለዱ በኋላ እሱም የራሱ የሆነ የሰውነት ውስጥ ሆርሞን መጠን ከፍና ዝቅ ማለት ያስከትላል። ብዙ ሴቶች ለምሳሌ ልክ ልጅ እንደወለዱ የመጀመሪያ ሳምንት ላይ መደበር፣ መነጫ ነጭ፣ ወዘተ አይነት ምልክቶች ይኖራቸዋል። ጥሩነቱ እንግዲህ ይሄ ወደ ዲፕሬሽን ሳያምር አብዛኛው ሴቶች ላይ ወደ ኖርማል የመመለስ ነገር አለው። ግን ተጋላጭ የሆኑ ሴቶች ላይ ይሄ ሲደመር ሊያስቸግር ይችላል። ከዛ በኋላ ደግሞ የወር አበባ እድሜያቸው ወደ ሀምሳ አርባዎቹ መጨረሻ ሲደርሱ የወር አበባ ሲቆም እሱም የራሱ የሆነ የሆርሞን ለውጥ ያስከትላል። ሴቶች ላይ ከፍ ብሎ የሚታይበት ሌላኛው ምክንያት እንግዲህ ማህበራዊ ኃላፊነቶች ናቸው። ልጅ ቢታመም ወይም ደግሞ በእድሜ የገፉ ወላጆች ቢታመሙና የቤት ውስጥ ቢውሉ እንክብካቤው ምስጋና የሌለው ስራ ነው፣ ግን በጣም ከባድ የሆነ ማህበራዊ ኃላፊነት ነው ሴቶች ተሸክመው የሚሉት። ስለዚህም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ወደ ህክምናው እንምጣ። መቼ ነው አንድ ሰው ምን አይነት ምልክቶች ላይ ሲደርስ ነው ወደ ሐኪም ቤት ወይም ደግሞ እርዳታ ወደ መሻት መሄድ ያለበት? እንዴትስ ይታከማል? ይህ የመከፋት ስሜት እንግዲህ ከሁለት ሳምንት በላይ በተከታታይ ከተከሰተ ወደ ህክምና ሰዎች መሄድ አለባቸው። ሌላኛው ደግሞ አንዳንድ ሰዎች ላይ ይሆናል፣ በተከታታይም ላይሆን ይችላል። ግን ማህበራዊ ህይወታቸው ላይና ስራቸው ላይ ተማሪ ከሆኑ ትምህርት ላይ ሰራተኛም ከሆኑ ደግሞ ስራቸው ላይ ተጽዕኖ ማምጣት ከጀመረ ያኔ ሄደው ቢያማክሩ ባለማ ጥሩ ነው። እንዴት ነው የሚታከመው? ምን አይነት መንገዶች ናቸው ያሉት? ጠቅላላ ተደርጎ እንግዲህ ሁለት አይነት ህክምና ነው ያለ። የመጀመሪያ የመድኃኒት ህክምና ነው። ሁለተኛው የንግግር የስነልቦና ህክምና ነው። ስለዚህ ሁለቱን እንዴት ነው የምንለየው የሚለው ህመሙ ምን ያህል ከባድ ክብደቱ ይወስነዋል። ከበድ ያለ ከሆነ ህክምናው የመድኃኒት ህክምና ነው የሚለው። በጣም ከባድ ያልሆነ የዲፕሬሽን ህመም ከሆነ ግን በመድሀኒትም ሊታከም ይችላል በስነልቦና በንግግር ህክምና ሊታከም ይችላል። ቀለል ያለ ከሆነ መድኃኒት አያስፈልገውም የስነልቦና ህክምና ብቻ ሰዎች ወስደው ሊድኑ ይችላሉ ማለት ነው። ስለዚህ እንደየ ክብደቱ ይወሰናል። ዲፕሬሽን ከእንቅልፍ ጋር የሚያያይዘው ነገር አለ? አዎ ዲፕሬሽን ሰዎችን እንቅልፍ በብዛት የሚታየው እንቅልፋቸው ይቀንሳል። ይነሳል፣ መተኛት አይችሉም ሰዎች። አልፎ አልፎ ደግሞ ለየት ያሉ የዲፕሬሽን አይነቶች አሉ፣ በጣም እንቅልፍ የሚያበዙ ማለት ነው፣ እንቅልፍ የሚበዛባቸው በብዛት ግን እንቅልፍ መቀነስ፣ ቶሎ አይወስዳቸውም፣ ሌሊት ይባንናሉ፣ ጠዋት በጣም አልደው ነው የሚነሱ። ሲነሱ እንግዲህ እየከፋቸው ነው ገና ሲነሱም እና እንቅልፍን በጣም በጣም ያዛባል። በኢትዮጵያ አሁን ላይ ዲፕሬሽን አለብኝ ብሎ የሚመጣው ሰው ምን ያህል ነው? ዲፕሬሽን በጣም ብዙ ሰዎች መጥተው ይታከማሉ። እና ዲፕሬሽን እንግዲህ እሮብ በህክምና ውስጥ ከፍተኛ ስርጭት ካላቸው ደሞች አንዱ ነው። ከስድስት ሰዎች አንድ ሰው ላይ እንደዚህ መከሰት በአንድ ወቅት በህይወቱ ውስጥ የመከሰት እንችላለን። ዲፕሬሽን እንግዲህ ለመግለጽ በቃላት አንዳንድ ጊዜ የሚከብድ ስነልቦናዊ ስቃይ ነው ማለት የተሸከመው ሰውዬ ወይም ደግሞ ዲፕረስ የሆነ ሰውዬ የሚሰማውን ስሜት እንደው ልንገምት እንችላለን ግን በጣም ከባድ የሆነ ስነልቦናዊ ስቃይ ነው። ልክ አሁን አካላዊ ስቃይ ሲሆን እግርሽ ቢሰበር ወይ እንደዚህ የሚሰማሽ አካላዊ ስቃይ አለ። ልክ እንደሱ አይነት በቀንቅፍ የሚነሳ ስነልቦናዊ ስቃይ ነው እና እንደዚህ አይነት ህመም ያላቸው ሰዎች እንደው የአእምሮ መሆኑን ካወቁ ወደ ህክምና ከመሄድ ወደኋላ አይሉ። ግን ችግሩ ያው የግንዛቤ አለመኖር ነው። ያም ሆኖ ግን ዲፕሬሽን በንጽጽር እንግዲህ በጣም ብዙ ሰዎች ይታከማሉ። ከዛ ደግሞ በጣም ውጤታማ ነው ህክምናው። ስለዚህ ደህና ሆኖ ወደ ስራቸው ይመለሳሉ። እሺ ዶክተር ጥያቄዎችን ጨርሻለሁ አመሰግናለሁ መጨመር የሚፈልጉት ነገር ካለ መጨመር የሚፈልገው እንግዲህ የራስን ማጥፋት በሀገራችን እስከ ስምንት ሺህ ሰው በአመት ራሱን ያጠፋል እና በአብዛኛው ከዘጠና አምስት ከመቶ በላይ ከአምሮ ህመም ጋር የተያያዙ ናቸው በተለይ በተለይ ደግሞ ዲፕሬሽን ህመም ጋር ይያያዛል እና ይሄ በጣም ያስደነግጥ ቁጥር ነው። ሁላችንም እንደ ሀገርም ከእንቅልፋችን ተነስተን ይህን ነገር ማድረግ አለብን እና የአእምሮ ጤና ግንዛቤ ቢኖር ግን እነዚህን ሰዎች ማዳን ይቻላል ብዬ አስባለሁ። ሌላ መጨረሻ ላይ ግን መጨመር ፈልገው ፈገግተኛ ዲፕሬሽን ደግሞ ይባላል። ፈገግተኛ ዲፕሬሽን ማለት ከሰዎች ጋር ይስቃሉ፣ ይጫወታሉ፣ ምናምን ውስጣቸው ግን ሀዘን ያለ ሰዎች አሉ ውስጣቸው ግን የተከፉ ሰዎች አሉ እና አንዳንድ ጊዜ አሁን ድንገት የሆነ ሰው አብረሽው እየሳቀ እየተጫወተ ራሱን አጠፋ። አስትባይ እንዴት ልትሄድ ትችላለሽ? ግን ሰዎች ስለ ሳቁ ደስተኛ ናቸው ማለት አይደለም። በፈገግታም ይሸፈናል፣ መከፋት በልብስ ይሸፈናል፣ በፈገግታም ይሸፍን እና ቆሶ ካለ ጠጋ ብሎ ማዳመጥ እንደ ወዳጅ፣ ከዛ በይበልጥ ደግሞ የባለሙያ ሕክምና የባለሙያ አገዛ እንዲያደርጉ ማመቻቸት ጥሩ ይመስለኛል። በጣም አመሰግናለሁ ዶክተር ዮናስ ላቃው ከኛ ጋር ስለነበሩት ቆይታ እግዚአብሔር ስጥልኝ። እንግዲዋን ዶክተር ዮናስን በእጅጉ አመሰግናለሁ። እናንተም አድማጮቻችን፣ ተመልካቾቻችን ከጥልቅ ድብርት ጋር በተያያዘ የገጠማችሁን ብታጋሩን በጣም ደስ ይለናል። ከዚህ ስርጭት ቅጂ ጋራ አስተያየታችሁን ከስር ብትተውልን የቀጣይ ዘገባዎቻችን ግብዓት እናድርጋችኋለን። አሁን አጭር የሙዚቃ እረፍት እንውሰድ። እሱ ባለው ይታየው ያቻትና ይለናል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የጀመርነው ሙዚቃ ወደኋላ እንመለስበታለን። አሁን ግን ሳምንታዊውን የቴክኖሎጂ አፍታ መሰናዷችንን አዳምጠን እንመለስ። በቲና ትራን የተዘጋጀውን በርቀት ስለሚሾፈሩ መኪኖች የሚነግረንን ዘገባ እንደሚከተለው እናሰማችሁ። አሁን አሁን የመጓጓዣ አገልግሎት ፈልገው ትእዛዙንም በስልኮ መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለ ሾፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩ ይፈልጋል፣ ሊቀርቡት ይሻሉ፣ ሊነኩት ሊዳስሱትም ይመኛል። ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጭ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከአምሳ ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው። ኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂ እና የሹፍርና ስርዓት እናክልባቸዋለን ይህም መኪኖቹን በርቀት ለመንዳት ያስችለናል፣ ያለው ኩማር የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ እድል ይሰጣቸዋል። አገልግሎቱ በአብዛኛው በቲ ሞባይል የ5ጂ የኢንተርኔት ትስስር ላይ የተመሠረተ ነው። ጆን ሰው የቲ ሞባይል ሥራ አስፈጻሚ ምክትል ፕሬዚደንት ናቸው። ለእኔ የ5ጂን ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ነው ያሉት። መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው የገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ እርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞቹን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል። ዛሬ ባለውና ሁሉም መኪኖች ሾፌር አልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። ይህ አገልግሎት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት እያሽከረከረ ወደ ተዘጋጀለት ስፍራ ይወስዷል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመከታተል ላይ ያላችሁት መሰናዶ ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይም እንገኛለን። አብራችሁን እንድትዘልቁ ከአሁኑ እንጋብዛለን። አሁን ቀደም ብለን የጀመርነው ነው ሙዚቃ አለ የእሱ ባለሚታየው ፎቶዎች ይናገራል ነው ቀደም ርዕሱን ሳላሳስተው አልቀረውም። እሱን ሰምተን እንመለስ። አብራችሁን ስላመሻችሁ በእጅጉ አመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅና ምስል ምህንድስና ነው ደግሞ ንጉሡ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።